ብልጽግና ፓርቲ በወረዳና በቀበሌዎች ሳይቀር አባላቱ ስብሰባ እንዲያካሄዱ እያደረገ ነው በሚል ወቀሳ እየተሰማበት ነው። ከኮሮና ቫይረስ ስርጭት ጋር ተያይዞ የፓርቲው የሕዝብና የዓለም አቀፍ ግንኙነት ዘርፍ አስተባባሪ አቶ አወሉ አብዲ ምላሽ ሰጥተዋል። ጽዮን ግርማ ዝርዝሩን ይዛለች። በሚኒስቴር ማዕረግ የብልጽግና ፓርቲ የህዝብና ዓለም አቀፍ ግንኙነት ዘርፍ አስተባባሪ አቶ አወሎ አብዲ ፓርቲው ብሔራዊ ኮሚቴው ካስቀመጠው አቅጣጫ ውጪ ያደረገው ስብሰባ የለም፣ በአንዳንድ ቦታዎች በተፋፈገ ሁኔታ የተደረጉ ስብሰባዎች ደግሞ የእርምት እርምጃ ተወስዶባቸዋል ብለዋል። ተከታዩ ዘገባ ሁኔታውን ይዳስሳል። የኮሮና ቫይረስ ስርጭትን ለመግታት ያስችላል ተብሎ ከታመነባቸው ድርጊቶች አንዱ ሶሻል ዲስታንሲንግ ወይም ማህበራዊ መራራቅ መሆኑን የዓለም የጤና ድርጅት አገራት ተግባራዊ እንዲያደርጉት በሚል ማሳሰቢያ ከሰጠባቸው ጉዳዮች አንዱ ነው። የቫይረሱ ብናኝ በቫይረሱ ከተያዙ ሰዎች ወደ አልተያዙ ሰዎች እንዳይተላለፍ ስርጭቱ እስኪገታ ድረስ ሰዎች ርቀታቸውን ጠብቀው እንዲንቀሳቀሱና በተለይም ቁጥራቸው የበዛ ሰዎች በአንድ ላይ እንዳይሰበሰቡ የጤና ባለሙያዎች እየመከሩ ነው። በኢትዮጵያም ይህን ምክር ተግባራዊ ማድረግ እንደሚገባ የጤና ባለሙያዎች በተለያየ መንገድ እየተናገሩ ቢሆንም በተለያየ ከተማ የሚገኙ አስተያየት የጠየቅናቸው ነዋሪዎች ከሆነ በአንዳንድ ዋና ዋና ከተማዎች ጥቂት በጎ ፈቃደኛ ወጣቶች ነዋሪዎቹን ለማራራቅ የሚያደርጓቸው ጥረቶች ቢኖሩም ነገር ግን በገበያ ቦታዎች፣ በዳቦና ዘይት መሸጫ ሱቆች በጫት መሸጫ ገበያዎች በሕዝብ ትራንስፖርት መሳፈሪያ ቦታዎችና በተለያዩ ከዚህ ቀደም ሰዎች በሚሰበሰቡባቸው ቦታዎች ያለምንም ጥንቃቄ መደበኛ እንቅስቃሴ መቀጠሉን ነግረውናል። ይህን እንቅስቃሴ የታዘቡ ፎቶግራፊ እያነሱ በማህበራዊ ሚዲያ ላይ እያጋሩ ሲሆን ከነዚህ አንዱ የመስኖና ኢነርጂ ሚኒስቴር ሚኒስትር ዶክተር ስለሺ በቀለ ናቸው። በአዲስ አበባ መገናኛ አካባቢ የተመለከቱትን ቁጥራቸው እጅግ የበዛ ሰዎች በአንድ ላይ ተፋፍገው መቆማቸውን የሚያሳየውን ፎቶግራፍ አጋርተዋል። ከፎቶግራፉ ጋር አያይዘው በጻፉት ጽሑፍም ዛሬ ወደ መገናኛ ብቅ ብዬ ነበር ኮቪድ-19 በሽታን እንዴት እየተከላከልን ወይም ከችግሩ እንዴት እየተጠነቀቀን እንደሆነ ለማየት። የሚታየው ግን ጥሩ አይደለም። ሕዝቡ ገና ማህበራዊ ጥግግነትን አልለወጠም። በሰዎች መካከል ከፍተኛ መተፋፈግ አለ። በእያንዳንዱ ሰው መካከል ያለው ርቀት 50 ሳንቲሜትር አይሆንም። ሁለቱን ፎቶዎች ዛሬ 11 ሰዓት ላይ ያነሳሁትን ለማሳያ ብታዩት ብዙ ማለት ትችላላችሁ፣ ይላሉ። ፎቶግራፎቹ አንበሳ አውቶቡስ ለመሳፈር በተጨናነቀ ሁኔታ ተሰልፈው የቆሙና በታክሲዎች መካከል እጅብ ብለው የሚታዩ ሰዎች ይገኛሉ። ጽሑፋቸውንም ይቀጥላሉ። ሚኒስትሩ አስቡት፣ ዛሬ እሁድ ነው። ብዙ ሰው ይንቀሳቀሳል ተብሎ አይጠበቅም በእርግጥ የትራንስፖርት እጥረቱ ተሯሩጦ ኑሮን ማሸነፉ ቢኖርም ይህ ቀሳፊ ችግር እስኪያልፍ እባካችሁ እንጠቀቅ! አንዴ ከቁጥጥር ከወጣ እጅግ በጣም አስከፊ ችግር አገራችንን እና እያንዳንዳችንን የማንወጣው አዘቅት ውስጥ ይከተናል። ችግሩን በጽናት እንቋቋም። ቁጣው እስኪያልፍ እንሸሸግ። እስኪያልፍ ያልፋል እንዲሉ ሲሉ ጽሑፋቸውን ይደመድማሉ። ሌላው ወቀሳ የቀረበበት ብልጽግና ፓርቲ ሲሆን አዲስ አበባን ጨምሮ በተለያዩ የአገሪቱ ክፍል በወረዳና በቀበሌ አመራሩን ስብሰባ በስብሰባ እያደረገ ነው በሚል በማህበራዊ ሚዲያ ላይ ከፎቶ ጋር በተጋሩ አስተያየቶች ወቀሳ እየቀረበበት ይገኛል። ወቀሳውን አስመልክቶ ምላሽ እንዲሰጡን የጠየቅናቸው የፓርቲው ህዝብና ዓለም አቀፍ ግንኙነት ኃላፊ አቶ አወሉ አብዲ ስብሰባ መኖሩን አምነው አላማው ግን የኮሮና ቫይረስ ወረርሽኝን መዋጋትን መሰረት ያደረገ ነው ይላሉ። የተወሰኑ ስብሰባዎች አሉ፣ ግን የስብሰባ ዋና ዓላማ በተለይ አመራሩ በወረርሽኙ ጉዳይ ያው ይሄ ዓለም አቀፋዊ ይዘት ያለው ወረርሽኝ እንዳየሽውና እንደምታውቂው ከባድ አደጋ በህዝብና በሀገር ላይ ደቅ ነው ይገኛል ይሄንን አደጋ ደግሞ የጥቂት አካላት ብቻ በሚያደርጉት ርብርብ መመከት ስለማይቻል አንደኛ ህዝቡ በየደረጃ ይህንን ጉዳይ አውቆ ተረድቶ ተገቢ የሆነ ጥንቃቄ እንዲያደርግ መከላከል እንዲያደርግ ችግርም ሲኖር ደግሞ በዛው ልክ መለከተው አካል ኢንፎርሜሽን እንዲኖረው ለማድረግ ቀበሌ አመራሮች ደግሞ ህዝቡን የበቂ ሁኔታ ሞቢላይዝ አድርጎ በዚህ ዙሪያ በቂ ግንዛቤ ኖሯቸው እንትን እንዲያደርጉ የተወሰነም ቁጥሩም በጣም አናሳ የሆኑ ስብሰባዎች አዌርነስ እንዲኖር ታስቦ የተደረገ ነው። ስብሰባው ቤዚ ካሊ በፊት አንድ ታቀደ ቅል ነበረ፣ ግን አሁን የተለወጠው ወደ ወረርሽኝን መከላከል መሰረት ያደረገ አዌርነስ ተፈጥሮ ከዛ ወደ ሰፈር ወደ ህዝባቸው ተመልሶ አስፈላጊ የሆነ ማስተማር፣ መማር፣ ማስተማር፣ ሞቢላይዝ፣ ህዝቡ ተመቃዜ እንዲያደርግ ከማድረግ አንጻር የተዘጋጀ ነው። ረዴሱ ማልፋል ይሄ ነው በእኛ በኩል ያለው አሁን ምንም ስብሰባ የለም። ተጠናቋል ማለት ነው። ስብሰባ ተጠናቋል። ኦልሞስ እነዚህ በተለይ የጤና ባለሙያዎች ጉዳዩ በቂ ልምድ ያላቸው ኃይሎች በዚህ ላይ ተሳትፎ እንዲያስተምሩ ህዝቡን በዚያው ግንዛቤ ኖሮት እንዳየሽው እንኳን እኛ ድሀ አይደለም ያንቺ ያለሽበት ታላቋ ነገር አሜሪካን ጀምሮ በጣም ትልቅ ስጋትና አደጋ ይዛርቀ በመሆኑ ይህንን ነገር ደግሞ በቂ ግንዛቤ አግኝተው ሁሉም ሰው ጥንቃቄ እንዲያደረግና አሁን ከዚህ በላይ ሌላ መጠነ ሰፊ አደጋ ሳያስከትል መቆጣጠር እንዲቻል የጤና ትምህርት ማስተማሪያ መድረክ እንዲሆን ነው የተደረገው። እንግዲህ ልክ ነው እንዳሉት፣ በጣም ሰፊና ከባድ የሆነ በየቦታው በመላው ዓለም ከባድ የሆነ ወረርሽኝ ነው የተከሰተውና እነዚህን ስብሰባዎች በስልክ በሌሎች በኢንተርኔት የመገናኛ ዘዴዎች እንደዛ ማድረግ አይቻልም ወይ ሰዎችን አንድ ላይ መሰብሰቡ ራሱ ሌላ ማሰራጨት አይሆንም ወይ? እሱ ይቻላል። ግን ያው እንደሚታጉ የኢንተርኔት መሰረተ ልማት በዚህ ሀገራችን እንኳን እዛ ገጠር አካባቢ አይደለም አዲስ አበባ ያለው ልማት በጣም አነስተኛ ነው። ገና ብዙ ስራ እየተሰራበት ያለው ልማት ዘርፍ ነው። ግን ዞሮ ዞሮ ኢንተርኔትና ሌሎች ሚዲያ መጠቀም በምንችልባቸው ቦታዎች ላይ እሱን እየተጠቀምን ነው። እሱን መድረስ በማንችልባቸው ቦታዎች ደግሞ ድረስ ባለን መረጃ እና በተደረገው ክትትል የቫይረሱን ስርጭት ስትል ሀገር በቀል አይደለም ሀገር ውስጥ አልነበረም የታዩ ምልክቶችም በአንድም ወይ በሌላ መልኩ ትርጭቱ መስፋፋት የታየባቸው ሀገሮች ላይ ስፋት ያለ ከዚያ የመጡ ሰዎች ላይ የታየ በሽታ ነው ይህ ወረርሽኝ ደግሞ ከነሱ ጋር ንክኪ ያላቸው ሰዎችም የቅርብ ክትትል ተደርጎ ማን ከማን ጋር እንደተገናኙ ሁሉ ያለ ሁኔታ አለ። ሞሮልስ ይሄ የአንድ ቀን ወይ የግማሽ ቀን ወይ ሁለት ቀን ስልጠና አወዝ ተሰጥቷቸው ሁሉም በየሰፈሮች ተሰብስቦ ተመልሰው የቤት ለቤት ስራ እንዲሰራ ታስበው ነው። እሱም የሚቻልበት ቦታ ላይ እየተሞከረ ነው ቤት ሌላው ከብልጽግና ፓርቲ ስብሰባዎች በተጨማሪ ማህበረሰቡ ከዚህ ቀደም ያደርጋቸው የነበሩ መደበኛ እንቅስቃሴዎችን ያልተገታ መሆኑን በየቦታው ለዘይትና ለዳቦ ከሚደረጉ ሰልፎች ጭምር በአንድ ላይ የተፋፈጉ እንቅስቃሴዎች መቀጠሉን መስተዋሉን እንዲሁም በትራንስፖርት መጠቀሚያ አገልግሎት ቦታዎችም የተጨናነቁ ሰልፎች መታየታቸውን በመግለጽ መንግስት የኮሮና ቫይረስ ስርጭትን ለመግታት ከሚቻልባቸው መንገዶች አንዱ የሆነውን ማህበራዊ መራራቀን እንዴት ነው የሚያስተገብረው በሚል የተጠየቁት አቶ አወሉ ይሄ ችግር ከተከሰተ ጊዜ ጀምሮ እንደ መንግስት በጣም በልዩ ትኩረት እየተሰራ ይገኛል። በጠቅላይ ሚኒስትሩ የሚመራው ሀገራዊ ኮሚቴ ተቋቁሞ አንደኛ ትላልቅ ስብሰባዎች፣ ጸሎት ቤቶች፣ ከዚያም አልፎ ደግሞ እምነት ቤቶችን መስጂድና ቼስ አካባቢ ሰው በብዛት ሄደው የሚሰግድባቸው ቦታዎች ጥንቃቄ የሚደረጉ ከተቻለ እንዲቆሙ ካልተቻለ ደግሞ በጣም ከፍተኛ ጥንቃቄ እንዲደረጉ ተደርጓል። ዩኒቨርሲቲዎች አካባቢም ትምህርት ቤቶች ተዘግተዋል። ሌሎች ኢብን ፍርድ ቤቶችም ማረሚያ ቤቶችም በተመሳሳይ ችግር ያለባቸው ችግር ያመጣሉ ተብሎ የሚታሰቡ ቦታዎችን በሙሉ ሰፊ ጥንቃቄ እንዲደረጉ እና ኢብን አንዳንድ መለስተኛ ክስና ሌሎችን ያለባቸውም ከእስር ቤት እንዲፈቱ የተደረገበት ሁኔታ አለ። መንግስት የሚችለውን ሁሉ አድርጓል። የሚደረገው ሁሉ እየተደረገ ነው። በእኛ ግምት ደግሞ ይንን ወረርሽኝ በአጭር ጊዜ እንቆጣጠራለን የሚል ተስፋ አለን። በሌላ በኩል በጽህፈት ቤታቸው በተራራቀ ሁኔታ ተቀምጠው ከደህንነት ዘርፍ ኃላፊዎች ጋር የኮሮና ቫይረስን ለመግታት መደረግ ስላለበት ጥንቃቄ ውይይት ያካሄዱት ጠቅላይ ሚኒስትር አብይ አህመድ ከመጋቢት 14 ቀን ጀምሮ ቁጥሩ የበዛ ሰው የሚሳተፍባቸውን ስብሰባዎች የደህንነት ዘርፉ እንዲያስቆም ማህበራዊ ርቀት መጠበቅንም እንዲቆጣጠር ኃላፊነት እንደተሰጠው ይፋ አድርገዋል። ሶሻል ዲስታንሲንግ ወይም ማህበራዊ መራራቅን ተግባራዊ ማድረግ የኮሮና ቫይረስ ወረርሽኝን ለመቆጣጠር የሚያስችል አንደኛው መንገድ በመሆኑ በዓለም አቀፍ የጤና ድርጅት ደብሊዩ ኤችኦ ተረጋግጦ የወጣ መመሪያ ነው። ባለሙያዎችም ማንኛውም ሰው እጆትን ተግባራዊ እንዲያደርግ አበክረው ይመክራሉ። ለአሜሪካ ድምፅ ጽዮን ግርማ ከሲልቨር ስፕሪንግ ሜሪላንድ።